የዓለም ሙቀት በአደገኛ ሁኔታ እየጨመረ መምጣቱንና ሊቀለበስ በማይችልበት ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት አሳሰበ። ይሁንና ሁኔታው እንዳይባባስ ለመከላከል እርምጃ መውሰድ እንደሚቻል ድርጅቱ ጨምሮ ገልጿል። ሪፖርቱን አስመልክቶ የአሜሪካ ድምፅ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። የተባበሩት መንግስታት ድርጅት በአየር ንብረት ለውጥ ዙሪያ በመንግስታት መካከል የሚያካሂደው የውይይት መድረክ ዛሬ በስዊዘርላንድ ባወጣው መግለጫ የአየር ንብረት ለውጥ እየደረሰ ያለው የሰው ልጆች በአስራ ዘጠነኛው መቶ ክፍለ ዘመን ከነበረው የኢንዱስትሪ ዘመን በፊት አንስቶ ሲያደርጓቸው የነበሩት እንቅስቃሴዎች መሬት ከአንድ ነጥብ አንድ ዲግሪ ሴልሺየስ በላይ እንዲሞቅ በማድረጉ መሆኑ የማያጠራጥር ነው ሲል አስታውቋል። የውይይት መድረኩ ሊቀመንበር የሆኑት ሆሳንግሊ እንደተናገሩት የአየር ንብረት ለውጥ በመላው ዓለም ላይ የሚገኙ ሰዎችን ሕይወት የሚያቃውስ ነው። It is indisputable that human activities are causing climate change and making extreme weather events more frequent and severe. በመጀመሪያ ደረጃ የሰዎች እንቅስቃሴ የአየር ንብረት መዛባትን እያስከተለ ለመሆኑ ምንም ክርክር አያስፈልገውም። በሁለተኛ ደረጃ የአየር ንብረት ለውጥ ተጽዕኖ እያሳደረ ያለው በፕላኔታችን ላይ በሚገኙ ሁሉም አገራት ዘንድ ነው። በመጨረሻ ደግሞ ዓለም ሙቀትን ለመቀነስ ጠንካራ፣ ፈጣንና ዘላቂነት ባለው መልኩ የካርቦን ዳይኦክሳይድና ሌሎች በካይ ጋዞችን ልቀት መቀነስ ያስፈልጋል። የአየር ንብረት ለውጥ ሁኔታ ላይ የሚወያየው የመንግስታቱ ጥምረት እንዳስጠነቀቀው የዓለማችን ሙቀት እንደ ገደብ ከተቀመጠው የአንድ ነጥብ አምስት ዲግሪ ሴልሽየስ የሙቀት መጠን ሊደርስ ወይም ሊያልፍ ይችላል። ይህ ደግሞ ግግር በረዶች እንዲቀልጡ፣ የባህር ወለል መጠን እንዲጨምርና አውዳሚ የጎርፍ አደጋዎችና ድርቆች እንዲከሰቱ ያደርጋል። ሆኖም ለካርበን ዳይኦክሳይድ ልቀት ከፍተኛ አስተዋጽኦ የሚያደርገውንና በከባቢ አየር ላይ ጉዳት የሚያስከትለውን የፎሲል ነዳጅ ምርቶችን በአስቸኳይ መጠቀም በማቆም በዓለም ዙሪያ የሚደርሰውን ጉዳት መቀነስ ይቻላል ሲል 195 አባል ሀገራት ያጸደቁት የመንግስታት ድርጅቱ ሪፖርት ጠቁሟል። በአሜሪካ ድምጽ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።